በኢትዮጵያ የሚገኘውን የማድናት ሀብት ዝርዝር በጥናት መልክ የተዘጋጀው ጽሁፍ በጉባኤው ታድሏል። በአጭሩ መረዳት እንደተቻለው በዋጋቸው ውድ የሆኑ እና ከዚያም ባነሰ ደረጃ የሚገኙ ጥራት ያላቸው እንደ ወርቅ ማዕድናት፣ ታንታለም፣ ኒኬል፣ ብረት፣ የድንጋይ ከሰል፣ እብነበረድ፣ ነሐስ፣ ድኝ እና ለማይካ የሚውሉ ንጥረ ነገሮች እንደሚገኙ ጥናቱ ይዘረዝራል። በተጨማሪም ነዳጅና የተፈጥሮ ጋዝ ተስፋ የተጣለባቸው ለፍለጋ በቁፋሮ ላይ የሚገኙ መሆኑን ጽሑፉ አትቷል። ብዙውን ጊዜ ከቁፋሮ ይበልጥ የማዕድን አካባቢ በከብት ጥበቃ ላይ የተሰማሩ ልጆች የሚጠቁሙ እና በምርመራ ስራ ከተረጋገጠ በኋላ ወደ ስራ የሚገባበት ሁኔታ እንዳለም ተጠቅሷል። ሆኖም ኬፊ ሚኔራልስ የተባለ ኩባንያ በዘርፉ በዓለም ገበያ ውስጥ በንግድ የተሰማራው የማዕድናት ቁፋሮ ጥናት ዳይሬክተር ጄፍ ራይነ ከመድረክ ያሰሙት ከእኛ ቀደም ሲል የነበረው ኩባንያ በቁፋሮ እና በቅድመ ገበያ ጥናት አካሄዶ 15 ሚሊዮን ዶላር አውጥቶ ነበረ። ተሰማርቶ የነበረው ኩባንያ የተጠየቀው 1500 ዶላር በሚታወቀው ሚዛን መሰረት ሲሆን ኩባንያው የማያዋጣው በመሆኑ ፋይሉን ዘግቶ ወጥቷል። እንግዲህ በእኛ በኩል በአውንስ 10 ዶላር በመባላችን እንግዲህ እንሞክረዋለን ብለናል። ከአፍሪካ እንዲሁም ከኢትዮጵያ ለሚገኙ የማዕድናት ቁፋሮም ሆነ ለንግዱ ዘርፍ ዋስትና ይሰጣል የተባለው ኤቲአይ የመድን ድርጅት ኃላፊ ቤንጃሚን ሙጊሼ ዋና ተግባራቸውን አስረድተዋል። በአፍሪካ በተቻለ መጠን በቀነሰው ዋጋ በንግዱ ዘርፍ መሳተፍ ነው የምንፈልገው። ኢትዮጵያን በሚመለከት አገሪቱ የኤታኢ ድርጅት አባል እንድትሆን የተቀበልናት በመሆኗ አባልነቷ ተረጋግጧል። ወደ ስራ ለመግባት የሚያስፈልጋትን ያህል የበጀት ድልድል ጸድቆላታል። ገንዘቡም ዝግጁ ነው። የቀረ ነገር ቢኖር ስምምነቱን መፈረምና ማጽደቅ ነው። ለኤቲአይ ሙሉ አባላትን የሚያበቃው ማለት ነው። ከዚያም ገንዘቡ ዝግጁ ነው። ወደ ንግዱ ዓለም እንግዲህ እንገባለን ማለት ነው። አቶ ተወልደ ብርሃን አባይ በማዕድን ሚኒስቴር የገበያ ልማት ዳይሬክተር፣ የሀገሪቷን የተለያዩ የማዕድናት ምርትን በኢሲኤ አዳራሽ በማስተዋወቅ ላይ ሳሉ የማዕድኑ ወደ ገበያ እንዲወጣ ድጋፍና ክትትል እናደርጋለን የሚባለው በቅርብ ጊዜ የተገኘ ነው። በ1990ዎቹ አካባቢ የተገኘ ነው። ከዛ በፊት ቢኖርም ያው በገበያ ላይ አልዋለም። ከዛን ጊዜ ጀምሮ ግን አሁን በማህበራትና በተለያየ እየተመረተ ለሀገራችን በአመት ከፍተኛ የሚባል ለምሳሌ ባለፈው አመት ወደ 16 ሚሊዮን ዶላር ገቢ እንድታገኝ ትራንዛክሽን እንዲኖር ኤክስፖርተሮች የተለያዩ ሀገሮች ጀርመን፣ አሜሪካ፣ ህንድ ታይላንድ ዓለም በኤግዚቢሽን ላይ የሚያውቁትን ስራ ያላቸውን እንደ በረውና በፖሊሽ የተቀረጸ እየላከን ከፍተኛ የሆነ የጄምስቶን ኢንዱስትሪውን እየጀመር ነው ማለት ይቻላል። ኢትዮጵያ ውስጥ ከሚገኙት ማዕድናት በውጭ ዓለም ተፈላጊ የሚባሉት በዓለም ላይ በጣም ተፈላጊ የተባሉት 16 ናቸው። ከ16ቱ አንድ ብቻ ነው የሌለን፣ ዲያመንድ የሚባል የለንም። ሌሎች አሉ። ኢትዮጵያ ደግሞ የምታወቅባቸው አንደኛው የኦፓል የሚባል ነው። የዚህ ማዕድን ዓለም አቀፍ ጉባኤ በኢትዮጵያ ምርት ላይ ያተኮረበትን ምክንያት የሚገልጹት በማዕድን ሚኒስቴር ሚኒስትር ዴታው ዶክተር አለሙ ሲሜ ናቸው። ዓለም አቀፍ ይዘት አለው በስሙ ብቻ ሳይሆን ተሳታፊዎችም ከተለያየ የዓለም ክፍል የመጡ ስለሆነ ዓለም አቀፋዊ ይዘት አለው። ትልቁ ዓላማችን ኢትዮጵያ ያላትን የማዕድን አቅም እንዲያውቁ በበለጠ፣ ቀድሞ የገቡ አሉ፣ ውጭ ኩባንያዎች ከነሱ በአካልም መጥተው ኢትዮጵያ እንዴት ነች? ሪሶርሱ አላት ወይ ማዕድኑ አለ ወይ የሚለውን የተፈጥሮ ሀብቱንም እንዲያውቁ ነው። እስካሁን ባለው ሁኔታ ይህም የተሳካ ይመስለኛል። ጌታቸው ተዳሌ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ